ምዕራፍ 3 የሰሜን አፍሪካዊቱ ቤተክርስቲያን ከ200 እስከ 500 ዓመተ ምህረት ቤተክርስቲያን ከ200 እስከ 300 ዓመተ ምህረት ድረስ ግብጽ ውስጥ እድገቷን ቀጥላለች። የኮፕቲክ ቤተክርስቲያን ቁጥር ከፍተኛ እድገት ያሳየውም በዚህ ጊዜ ነበር። አጥቢያ ቤተክርስቲያን በቤተክርስቲያን አስተዳደር ክፍሎች እየተደራጁ በጳጳስ ይመሩ ጀመር። በመቶ ዓመተ ምሕረት አካባቢ ግብጽ ውስጥ ከ በላይ ጳጳሳት ነበሩ። ይህ የሚያመለክተው ብዙ አጥቢያ ቤተ ክርስቲያን እንደነበሩ ነው። ያን ጊዜ ክርስቲያኖች በሮም መንግስት ይሰደዱ አንዳንዴም ከስደት ያርፉ ነበር። አዲስ ከሺ በትራ መንግስቱን በሚጨብጥበት ወቅት ደግሞ እንደገና ክርስቲያኖችን በማሳደድ የቤተ ክርስቲያንን መስፋፋት ለማቆም ይጥራል። ከክርስቶስ ልደት በኋላ በሶስተኛውና በአራተኛው መቶ ክፍለ ዘመን የኖሩ ሰዎች የግብጽ ክርስቲያኖች ለክርስቶስ ታማኝ ምስክሮች እንደነበሩ መዝግበውልናል። ክርስቲያኖች ከአንድ ስፍራ ወደ ሌላው ይንቀሳቀሳሉ ይንቀሳቀሱ በየደረሱበትም ወንጌልን ይሰብኩ ስለነበር በስደቱ ምክንያት ቤተ ክርስቲያን እያደገች ሄደች። በሁለተኛውና በሶስተኛው መቶ ክፍለ ዘመን እያደገ የመጣ የክርስትና ትምህርት እስክንድርያ ውስጥ ነበር። መጠሪያ ስሙም የእስክንድርያ መሰረታዊ የሃይማኖት ትምህርት ቤት የሚል ነበር። የትምህርት ቤቱ አላማ ለአማኞች ስለ ኢየሱስ ክርስቶስ ማስተማርና የቤተ ክርስቲያንን ትምህርት ተመለኮት ወይም እምነት መግለጥ ነበር። እነዚሁ ትምህርቶች ናቸው በመጽሐፍ ቅዱስ ወይም በትምህርት ተመለኮት ኮሌጅ ውስጥም የሚሰጡት። ልብ ልንለው የሚገባ ነገር ይህ ትምህርት ቤት በዓለም የመጀመሪያው መሆኑን ነው። ስለዚህ አፍሪካ የመጀመሪያውን የመጽሐፍ ቅዱስ ኢንስቲትዩት ወይም ኮሌጅ በመመስረት ረገድ ቤተ ክርስቲያን ታሪክ ውስጥ ቀዳሚውን ስፍራ ይዛለች። ይህ መሰረታዊ የሃይማኖት ትምህርት ቤት ብዙ ስመጥር መምህራንና መሪዎች ነበሩት። በመቶ ሰማንያ አመተ ምህረት አካባቢ ቀሌሜንጦስ የተባለ ሰው የትምህርት ቤቱ አስተዳዳሪ ወይም መሪ ሆነ። የቀሌሜንጦስ ቤተ ክርስቲያን በተቆረቆረችባቸው የመጀመሪያዎቹ አመታት በእድገቷ ተገቢ አስተዋጽኦ ያደረገ ሰው ስለነበር የቤተ ክርስቲያን አባት በመባል ይጠራል። እርሱ ትምህርት ቤቱ ውስጥ በነበረ ጊዜ የወንጌልን እውነተኛ መልእክት ለመበረዝ የሚጥሩ አያሌ ሰዎች አፍሪካ፣ ኤስያና አውሮፓ ውስጥ ነበሩ። እነዚህ ሰዎች የተሟላ ደህንነትን ለማግኘት በምድራዊ ጥበብ ይደገፉ ነበር ቀለምንጦስ በእግዚአብሔር ዘንድ የዚህች ዓለም ጥበብ ሞኝነት ነው የሚለውን የሐዋርያ ጳውሎስን ቃላት በመድገም እነዚህን ሰዎች አጥብቆ ተቃወመ። ክርስቲያኖች የግሪክን ፍልስፍና ከወንጌል መልእክት ጋር ለመቀየጥ እንዳይሞክሩም ያስጠነቅቃቸው ነበር። ይሁን እንጂ እርሱ ትምህርት ቤቱን ትቶ በሄደ ጊዜ የሚተካው አንድም ሰው አልነበረም። ከዚያም የተነሳ አንድ 18 ዓመት ወጣት የትምህርት ቤቱ መሪ ሆነ። ይህ ወጣት አርጌንስ ይባል ነበር። ለ20 ዓመታት ከ200 እስከ 220 ዓመተ ምሕረት አካባቢ እስክንድሪያ ውስጥ አስተምሯል። መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ አጥብቆ ያምን ነበር። ለቤተ ክርስቲያን የክርስትና እምነት ድንጋጌ ስርዓት ባለውና በተሟላ መልኩ ካዘጋጁላት የመጀመሪያዎቹ ሰዎች አንዱ በመሆኑ በቤተ ክርስቲያን ታሪክ ውስጥ እጅግ ጠቃሚ ሰው ነው። ወንጌል በቃሬናና በሮም መንግስት ግዛት ምዕራባዊ ክፍሎችም ተስፋፍቷል። ከ200 እስከ 300 ዓመተ ምህረት በነበረው ጊዜ ቤተ ክርስቲያን በአፍሪካ ያለማቋረጥ ታድግ ነበር። የቤተ ክርስቲያን ታሪክ እንደሚናገረው በ220 ዓመተ ምህረት አካባቢ ሰሜን አፍሪካ ውስጥ በነበሩ አብያተ ክርስቲያን ሰባ ጳጳሳት ነበሩ። በ250 ዓመተ ምህረት አካባቢ ቁጥራቸው 150 የደረሰ ሲሆን በክፍለ ዘመኑ መጨረሻ ማለትም በ300 ዓመተ ምህረት አካባቢ ከ250 በላይ ሆነው ነበር ቤተ ክርስቲያን በሶስተኛው መቶ ክፍለ ዘመን ሶስት እጥፍ አድጋ እንደነበር ለመረዳት ይቻላል። በሁለተኛው መቶ ክፍለ ዘመን መጨረሻና በሶስተኛው መቶ ክፍለ ዘመን መጀመሪያ ካርታጎ ውስጥ የሚኖር አንድ ጠቃሚ ክርስቲያናዊ መሪ ነበር። ስሙ ተሪቱሊያን ነው። እጅግ ብልህ የሆነ የሕግ ሰው ነበር። በመቶ ዘጠና ሁለት ዓመተ ምህረት በክርስቶስ አመነ። ክርስቲያን ከሆነ በኋላ የክርስትና እምነት እምነትን ከተጻራሪዎች የሚከላከሉ አያሌ መጣጥፎችና መጻሕፍት ጽፏል ጽኑና ደፋር ስለነበር በሮም መንግስት ውስጥ የሚያሳየውን ክፋት መንግስት ውስጥ የሚያየውን ክፋት ለመቃወም አይፈራም ነበር ስላሴ የሚለውን ቃል ተጠቅሞ በመጽሐፍ ረገድም የመጀመሪያው ክርስቲያን ጸሐፊ ነው በመሆኑም ዛሬ ይህን ቃል ቤተ ክርስቲያን ውስጥ በምንጠቀምበት ጊዜ አፍሪካ ቤተ ክርስቲያን ውስጥ የነበረውን ይህን የቀድሞ ክርስቲያን እናስታውሳለን። ተሪቱሊያን በሕይወቱ አጋማሽ ከእውነተኛው የኢየሱስ ክርስቶስ ትምህርት ፈቀቅ አለ። እጅግ ጥብቅ የሆነ ስነ ስርዓታዊ ወይም አሴቲሲዝም ሕይወት በመኖር የተሻለ ክርስቲያን ለመሆን እንደሚቻል አሰበና ቀሪ ዕድሜውን በምንኩስና ኖረ። ሌላውና ካርታጎ ውስጥ የነበረው እጅግ ጠቃሚ መሪ ስፒሪያን ይባላል። ይህ ሰው በ246 ዓመተ ምህረት ክርስቲያን በመሆን ተጠመቀ። ስፒሪያን ታላቅ የአመራር ችሎታ የነበረውና እጅግ ብልህ ሰው ነበር። በ249 ዓመተ ምህረት የካርታጎ ጳጳስ ሆኖ ተመረጠ። የሮም መንግስት በ250 ዓመተ ምህረት በክርስቲያኖች ላይ ባስነሳው ታላቅ ስደት ምክንያት ከካርታጎ በመሸሽ ቤተክርስቲያን በስውር በምታካሄደው የምታካሄደውን ስራ ያስተዳድር ጀመር። የስደቱ ጊዜ ካለፈ በኋላ ደግሞ ወደ ካርታጎ በመመለስ ለአንዳንድ ችግሮች መፍትሄ በመፈለግ ከቤተክርስቲያን መሪዎች ጋር መስራቱን ቀጠለ። ችግሮቹም በስደቱ ጊዜ በክርስቶስ ያላቸውን እምነት የተዉ ሰዎች ጉዳይ እንዴት ይሁን የሚሉና የዳግም ጥምቀት ጉዳዮች ነበሩ። በ257 ዓመተ ምህረት መንግስት በክርስቲያኖች ላይ ሌላ ስደት አስነሳና ስፒሪያን በ258 ዓመተ ምህረት ተይዞ አንገቱን በመሰየፍ ተገደለ። የእያንዳንዱ ብሔራዊ ቤተ ክርስቲያን ጳጳሳት ምን ማድረግ እንደሚገባቸው ሮም ውስጥ ያሉ የቤተ ክርስቲያን መሪዎች እንዲነግሯቸው ሳያስፈልግ የየራሳቸውን ቤተ ክርስቲያን ችግሮችና ጉዳዮች ለማስተዳደር መቻል አለባቸው የሚለው የስፕሪያን ጽኑ እምነት በአብያተ ክርስቲያን ላይ በጎ ተጽዕኖ አሳድሯል። ስፒሪያን የሮም ጳጳሳት ለየትኛውም ሌላ አገር ብሔራዊ ቤተ ክርስቲያን ጳጳስ ትእዛዝ መስጠት የለበትም ይል ነበር። ይህ ሰው ክርስቲያናዊ አምልኮን በተመለከተ አንድ ጉዳይ ከጥንታዊቱ ቤተ ክርስቲያን የተለመደ ሁኔታ ፈቀቅ ብሎ ነበር። የቅዱስ ቁርባንን አገልግሎት የክርስቶስ ሞት መታሰቢያ አድርጎ ከመመልከት ይልቅ ለመሥዋዕትነት እንደቀረበ አድርጎ ቆጠረው። የሮም ካቶሊካዊት ቤተክርስቲያን ቤተ ክርስቲያንም ይህን ስፒሪያን ትምህርት መለኮታዊ አቋም በመውሰድ እስከ ዛሬ ታካሂደዋለች። የሮም መንግስት ክርስትናን ሙሉ በሙሉ ለማጥፋት ረጅምና እጅግ ከባድ የሆነውን ስደት በሶስት መቶ ሶስት ዓመተ ምህረት ጀመረ ስደቱ ሰሜን አፍሪካ ውስጥ ለሶስት ዓመታት ቆይቷል። በዚህ ጊዜ ከሁሉ የላቀ መከራ የደረሰባቸው በግብጽ በካርታጎና በሌሎች ክፍላተ አህጉር የሚገኙ አብያተ ክርስቲያን ነበሩ። ቤተ ክርስቲያን በ303 አመተ ምህረት እጅግ ብታድገም በዚያው መጠን ካባላቱ መካከል ደካማ እና የስም ክርስቲያኖችም ነበሩ። ስለሆነም ፈታኙ ሰዓት በመጣ ጊዜ ብዙዎቹ ሞትን ፈርተው እምነታቸውን ተው። የስደቱ ጊዜ ካበቃ በኋላ የቤተ ክርስቲያን መሪዎች እንደገና ወደ ቤተ ክርስቲያን ለመመለስ የሚጠይቁ ሰዎች እንዴት ማስተናገድ ይገባቸዋል ለሚለው ጥያቄ መልስና ውሳኔ መስጠት ነበረባቸው። ከዚህ የመጨረሻ ስደት ጥቂት ጊዜ በኋላ የቤተ ክርስቲያንን ታሪክ በከፍተኛ ሁኔታ የለወጠ አንድ ነገር ተፈጸመ። ንጉሠ ነገሥት ቆስጠንጢኖስ የሮምን ግዛት ለመቆጣጠር ተነስቶ ከነበረ ተቀናቃኝ ንጉስ ጋር ከፍተኛ ጦርነት በሚደረግበት በ312 ዓመተ ምህረት አንድ ራዕይ ተመለከተ። በዚህ ራዕይ ምክንያት ክርስቲያን ሆነና ከዚያ ወዴ ክርስቲያኖች እንዳይሰደዱ ትእዛዝ አወጣ። በ321 ዓመተ ምህረት ደግሞ ክርስቲያኖች እግዚአብሔርን ያመልኩ ዘንድ በግዛቱ ሁሉ እሁድ የእረፍት ቀን እንዲሆን አወጀ። የጣዖት አምልኮም በማውገዝም ሰዎች ክርስቲያኖች እንዲሆኑ ያበረታታ ጀመር። የቆስጠንጢኖስ ክርስቲያን መሆን በሰሜን አፍሪካ ቤተ ክርስቲያን ላይ ከፍተኛ ለውጥ አምጥቷል። ካስከተለውም መልካም ለውጥ መካከል ክርስቲያኖች ያላንዳች ስደት ፍርሃት መልካም ለውጥ ፍርሃት በሰላም እንዲኖሩ መደረጉ ይገኝበታል። በግልጥ ልመሰከሩ ሊመሰክሩ አብያተ ክርስቲያንን ሊገነቡና ማህበራቸውም ውስጥ የተመቻቸ ኖሮ ሊኖሩ ችለው ነበር። ይሁን እንጂ ሁኔታው አንዳንድ አሉታዊ ውጤቶችም ነበሩት። ቆስጠንጥኖስ ክርስቲያን በመሆኑና ክርስትናን በመደገፉ ብዙ ሰዎች ከመንግስታት ልዩ ችሮታን ወይም ትኩረትን ለማግኘት ክርስቲያን መስሎ መታየት መልካም ነው ብለው ወሰኑ ከቆስጠንጥኖስ ጊዜ ጀምሮ የስም ክርስቲያኖች ወይም የአስመሳማኞች ቁጥር ቤተክርስቲያን ውስጥ እየጨመረ መጣ። ይህ ሁኔታ ቤተክርስቲያንን እያደገች የምትሄድ ቢያስመሰላትም ትክክለኛ ውጤት ግን እየደከመች መሄዷን ነበር ያመለከተው። ሁለተኛው ችግር የሮም መንግሥት ክርስትናን ከደገፈበት ጊዜ አንስቶ ሰዎች ፖለቲካን ከሃይማኖት ጋር በመቀየጥ መጀመራቸው ነው። በመሆኑም የቤተ ክርስቲያን መሪዎች እርስ በርስ በማይስማሙበት ሁኔታ ሲፈጠር ለጉዳዩ መፍትሄ ለማግኘት የእግዚአብሔርን ምሪት በመፈለግ ፈንታ የንጉሡን እርዳታ ይጠይቁ ጀመር። የዚህ ከመንግስት ጋር የተደረገ ሰላም ሌላው ውጤት የቤተ ክርስቲያን መሪዎች ከውጭ የሚፈሩት ባይድ ባለመኖሩ እርስ በርሳቸው ይበልጥ መጋጨት መጀመራቸው ነው ይህም የቤተ ክርስቲያንን መከፋፈልና የአሰት ትምህርት መስፋፋትን አስከተለ። የአፍሪካ ቤተ ክርስቲያን በሶስት መቶ አስራ ዘጠኝ ዓመተ ምህረት አንድ የአሰት ትምህርት ይፈታተናት ጀመር። ይህ የአሰት ትምህርት የተጠነሰሰው አሪዮስ በተባለው የእስክንድሪያ ካህን አማካኝነት ሲሆን በቤተ ክርስቲያን ታሪክ ውስጥ አሪዮሳዊነት በመባል ይታወቃል። የአሪዮስ ስህተት ስለ ኢየሱስ ክርስቶስ ባለው አስተሳሰብ ዙሪያ ያተኮረ ነበር። ቤተ ክርስቲያን ሁልጊዜ ኢየሱስ ክርስቶስ አምላክ እንደሆነ በማመን ታመልከዋለች። ክርስቶስ ሰው የሆነው ለሰው ልጆች ደህንነት ሲሆን፣ ይህም ባደረገ ጊዜ ግን ከመለኮትነቱ የቀነሰው ወይም የለየው ምንም ሁኔታ አልነበረም። አሪዎስ ግን ኢየሱስ የሰው ልጅ በመባል የተጠራበትን ስም ለመረዳት ሰብአዊ ጥበቡ ለመጠቀም ሞከረ። በዚሁ መሰረት ልጅ የአባቱን ያህል ዕድሜ ሊኖረው እንዴት ይችላል በማለት ጠየቀ። ይህ በሰው አመለካከት የማይቻል መሆኑን መነሻ ከማድረግ አንጻር የእግዚአብሔር ልጅ ዘላለማዊ ለመሆን አይችልም በሚለው የመከራከሪያ ሀሳቡ ገፋበት። ስለዚህ ኢየሱስ ክርስቶስ ዓለም ከመፈጠሩ በፊት ካለምንም መነሻ የተፈጠረ ስለሆነ እጅግ የላቀ ህልው እንጂ የእግዚአብሔር ልጅ አልነበረም ብሎ አመነ። ግብጽ ቤተክርስቲያን ውስጥ የነበሩ መሪዎች ግን ክርስቶስ የእግዚአብሔር ልጅ ካልሆነ ለኃጢአተኛ የቅርታ ዋጋ ሊከፍል እንዲሁም እግዚአብሔርንና ሰውን በፍጹምነት ሊያስታርቅ ስለማይችል የአርዮስ ትምህርት ስህተት መሆኑን ወዲያውኑ ተገነዘቡ። አርዮስና ተከታዮቹ በ319 ዓመተ ምህረት ከቤተ ክርስቲያን ቢባረሩ ወደ ቄሳሪያ በመሄድ የሐሰት ትምህርታቸውን ያሰራጩ ጀመር። ብዙም ሳይቆይ ይህ ሐሰተኛ ትምህርት ቤተ ክርስቲያን ውስጥ ችግር በመፍጠር በሁሉም ስፍራ መከፋፈልና ጸብን አስከተለ። በ325 ዓመተ ምህረት ንጉሠ ነገስት ቆስጤንቲኖስ የቤተ ክርስቲያን መሪዎችን ኒቂያ ውስጥ ለተደረገው የአብያተ ክርስቲያን ጉባኤ ጠራ። በጉባኤውም ላይ በዓለም ዙሪያ የሚገኙ ብሔራዊ የቤተ ክርስቲያን መሪዎች ሁሉ እንዲገኙ ተደርጎ ነበር። በዚህ ስብሰባ ላይ የሮሙ ጳጳስ ከሌሎች አብያተ ክርስቲያን ከመጡት ጳጳሳት የተለየ ምንም ስፍራ እንዳልነበረው ማስታወሱ ጠቃሚ ነው። መሪዎቹ ሰፊ ውይይት ካደረጉ በኋላ የአርዮስ አመለካከቶች የተሳሳቱ ናቸው ብለው ወሰኑ። ስለሆነም በዚህ ጉዳይ ላይ ቀጣይ የሆነ ያለ መግባባት እንዳይኖር ለማድረግ ኢየሱስ ክርስቶስ በስላሴ ውስጥ ያለውን ስፍራ የሚገልጥ የእምነት መግለጫ ለማውጣት ጉባኤው ተስማማ። ሰነዱም የኒቅያ የእምነት መግለጫ በመባል ይታወቃል። ይህ ጉባኤ አርዮሳዊነትን ያወገዘ ቢሆንም የዚህ አሰተኛ ትምህርት ተከታዮች እምነታቸውን አልተውም በመሆኑም በቀጠሉት አምሳ ዓመታት ሰሜን አፍሪካ ውስጥና በቀረው ዓለም የሚገኙ ቤተ ክርስቲያናትን ለመቆጣጠር ሞከሩ ነገር ግን እግዚአብሔር ቤተ ክርስቲያንን ስለ ጠበቃት ሙከራቸው በመጨረሻ ድል ሆነ የአሮሳዊነት ክፉ ውጤት ቤተ ክርስቲያን ውስጥ በተለይም ግብፅ ውስጥ መለያየትን ማምጣቱ ነበር ክርስቲያኖች ወንጌልን ላልሰሙት በትጋት በማዳረስ ፋንታ እርስ በርሳቸው በመጋጨት ተግባር ተጠመዱ። ሽማግሌዎችና የቤተ ክርስቲያን መሪዎችም በወንጌል ስራ ወደፊት ከመግፋት ይልቅ ቤተ ክርስቲያን ውስጥ የስልጣን ስፍራ ለማግኘት ይጓጉ ጀመር። የአርዮሳዊነት ሐሰተኛ ትምህርት በግብፅ እያደገ በሄደ ጊዜ አፍሪካ ቤተ ክርስቲያን ውስጥ መከፋፈል አቆጠቆጠ። ከነዚህም ውስጥ የመጀመሪያው ካርታጎ የምትገኘውን ቤተክርስቲያን አመራር ለመጨበጥ በሁለት ሰዎች መካከል ይደረግ የነበረው የስልጣን ፉክክር ወይም ሹክቻ ይገኝበታል። ከዚህ በኋላ ነው ቤተክርስቲያን በሁለት ቡድኖች የተከፈለችው። ቡድኖቹም ዳና ተሳውያንና እውነተኛ ወይም ዓለም አቀፋዊቱ ቤተክርስቲያን በመባል ይታወቁ ነበር። ዳና ተሳውያን ቤተ ክርስቲያን የምትኖረው ፍጹም ቅድስና ባለበት ስፍራ ብቻ ነው በማለት አስተማሩ። በተጨማሪ እውነተኛው ቅድስና ምን መሆን እንደሚገባው የምንወስነው እኛ እንጂ እግዚአብሔር አይደለም ይሉ ነበር። በሁለቱ ክፍሎች መካከል የነበረው ውዝግብ እጅግ ከፍተኛ ደረጃ ላይ ስለደረሰ ንጉሠ ነገሥት ቆስጠንጥኖስ ዳናታሳውያን ስብከታቸውን ማቆም አለባቸው የሚል ሕግ አወጣ። እንደ ገና ደግሞ ዓመተ ምህረት ተፈቀደላቸውና በ411 ዓመተ ምህረት እስከ ተሸነፉ ድረስ ስራቸውን ቀጠሉ። ዳናተሳውያን ፈተና ወደ ፍጻሜ እንዲደርስ የዳናተሳውያን ፈተና ወደ ፍጻሜ እንዲደርስ በማድረግ ረገድ ከረዱት ጠቃሚ የቤተ ክርስቲያን መጻፍ መሪዎች አንዱ አውግስጥኖስ ነበር። አውግስጥኖስ ክርስቲያን የሆነው ውስጣዊ ሰላሙን ሲፈልግ ከቆየ በኋላ በ387 ዓመተ ምህረት ነው በክርስቶስ ያመነው። ጣሊያን ውስጥ ቢሆንም የቤተ ክርስቲያን መኖ መሪ ሆኖ ለመስራት ወደ ትውልድ ምድሩ ወደ አፍሪካ ተመለሰ። በ395 ዓመተ ምህረት የሂፖ ጳጳስ ሆኖ ተመርጧል። አውግስትኖስ ታላቅ ሰባኪ፣ አስተዳዳሪ፣ የትምህርተ መለኮት ልቅ የሆነ ታላቅ ሰው ነበር። ተከፋፍላ የነበረችውን የአፍሪካን ቤተ ክርስቲያን ያደሰና ክርስትናን ከሐሰተኛ ትምህርት የተከላከለ ሰው ነው። ባለ ታላቅ አእምሮና ስለ ትምህርት ተመረኮት ብርቱ የመከራከሪያ ሀሳቦችን ለመጻፍ የቻለ ሰው ነበር። በቤተ ክርስቲያን ታሪክ ከጳውሎስ ቀጥሎ እንደርሱ በምዕራቡ ዓለም ክርስትና ላይ እጅግ ሰፊ ጥልቅ ዘላቂና ከዚሁ የሚመነጭ በጎ ተጽዕኖ ያሳደረ ክርስቲያን የለም። ከዚህ የምንረዳው እንግዲህ አፍሪካዊው ጳጳስ አውግስጥኖስ ለአውሮፓ ቤተክርስቲያን ትምህርተ መለኮትና አምልኮ ታላቅ አስተዋጽኦ ያደረገ መሆኑ ነው። አውግስጥኖስ ከሞተ ከሺህ ዓመታት በኋላ የአውሮፓ ቤተክርስቲያን ሚስዮናውያን የእርሱን አስተዋጽኦ መልሰው ወደ አፍሪካ አምጥተዋል። አፍሪካ ውስጥ የምትገኘው ቤተ ክርስቲያናችን አሁንም ከሺ ስድስት መቶ አመታት በፊት የአፍሪካ ቤተ ክርስቲያን አባት የነበረው አውግስቲኖስ ባለውለታ አናት። አውግስትኖስ ከሶስት አፍሪካውያን ከሶስቱ አፍሪካውያን ቅዱሳን አንዱ ሊባል የሚገባው ሲሆን ከተሩታሊያን የበለጠ ትሑት፣ ከስፒሪያን የበለጠ ጥልቅ እውቀት የነበረውና የሁለቱን ሰዎች ከፍተኛ ችሎታ ያጣመረ ነበር። አውግስጥኖስ የሞተው የአፍሪካ ቤተክርስቲያን አዲስ ጥቃት በደረሰባት ቅጽበት ነው። ቫንድሎች በመባል ይታወቁ የነበሩ አረመኔ ወይም ባርቤሪያን አውሮፓውያን በ410 ዓመተ ምህረት የሮምን ከተማ ወረሯት። ከዚያም በስፔን አልፈው ኑሚዲያ በሚባለው ምድር ሰፈሩ። እነዚህ ቫንድሎች አርዮሳዊነትን ሃይማኖታቸው ስላደረጉ በያዟቸው ምድሮች የነበሩትን የቤተ ክርስቲያን ካህናት አባረሯቸው። በ430 ዓመተ ምህረት የሂፖን ከተማ ያዙና እስከ ክፍለ ዘመኑ መጨረሻ ሰሜን አፍሪካ ውስጥ ቆዩ። በዚህ ጊዜ የሰሜን አፍሪካይቱ ቤተክርስቲያን ቤተ ክርስቲያን ደካማና የተከፋፈለች ሆና ነበር። የግብጽ ቤተ ክርስቲያን ከአምስተኛው መቶ ክፍለ ዘመን ፍጻሜ በፊት በሌላ የስህተት ትምህርት ተጠቃች። ይህ የስህተት ትምህርት ሞኖፎስታዊያዊነት ሞኖፎስታያዊነት የሚል ሲሆን የጀመረውም በ451 ዓመተ ምህረት ፍጻሜ ላይ ነው። በ451 ዓመተ ምህረት ቤተክርስቲያንን ይፈታተኗት የነበሩት አዳዲስ ጥያቄዎች ለመመርመር ዓለም አቀፍ የቤተ ክርስቲያን ጉባኤ ኬልቄዶን ላይ ተካሂዶ ነበር። በዚህ ጉባኤ እንደገና የተከሰተው ቁልፍ ጥያቄ ኢየሱስ ክርስቶስን የሚመለከት ነበር። ከግብጽ የመጡ አንዳንድ ጳጳሳት ኢየሱስ ክርስቶስ አምላክ እንጂ ሰው የነበረበት ጊዜ ጨርሶ የለም የሚል እምነት ነበራቸው። ይህን አስተምሮ ያልተቀበለችው ቤተክርስቲያን አመለካከት ግን ኢየሱስ ክርስቶስ ሁለት ባህሪያት አሉት የሚል ነው። ይህም በኬልቄዶን የእምነት መግለጫ እንዲህ በመባል በከፍል ተገልጧል። አንዱና እሱ ብቻ የሆነው ልጁ ጌታችን ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው፣ እውነተኛ አምላክና እውነተኛ ሰው እንደሆነ እናምናለን። ከግብጽ ከመጡት ጳጳሳት መካከል ከእስክንድሪያ ከተማ ከሆኑት ከጥቂቶቹ በቀር የእምነት መግለጫውን አንፈርምም አሉ። እነዚህ ሰዎች ስለ ኢየሱስ ክርስቶስ ያላቸው አመለካከት የተለየነት ስለነበር ወደ ግብጽ በተመለሱ ጊዜ ቤተክርስቲያናቸውን ከዓለም አቀፍ ቤተክርስቲያን ለዩዋት። የዚህ ውጤት ዛሬ የግብጽ ኮፕቲክ ቤተክርስቲያን በመባል የምትታወቀው ቤተክርስቲያን መመስረት ሆነ። ስድስተኛውንና ሰባተኛውን መቶ ክፍለ ዘመን በምናጠናበት ጊዜ ስለዚች ቤተክርስቲያን በጥቂቱ እንመለከታለን። የሰሜን አፍሪካ ቤተክርስቲያን ከክፍለ ዘመኑ መጀመሪያ ይልቅ በአምስተኛው መቶ ክፍለ ዘመን መጨረሻ ማለትም በ499 ላይ ደካማ ነበር። በኑሚዲያ የአርዮስን የሐሰት ትምህርት የሚደግፉ ቫንድሎች፣ በግብፅ ደግሞ የመነፈሳይትን አስተምሮ የሚደግፉ ኮፕቲኮች ነበሩ። እውነተኛ አይቱን ቤተክርስቲያን የሚደግፉ ሰዎች በሌሎችም ስፍራዎች ነበሩ። ቤተክርስቲያን የቀደመውንና ነፍሳትን ለክርስቶስ የመማረክ ቀናቷን በማጣቷ የክርስቲያኖች ቁጥር የሚጨምር አይመስልም ነበር። ወደ ኋላ የቀረችው ወይም የቀዘቀዘችው የሰሜን አፍሪካ ቤተክርስቲያን ብቻ እንዳልነበረች እዚህ ላይ ማስታወሱ ብልህነት ነው። የአውሮፓና የእስያ ቤተክርስቲያናትም ወደ ድንቁርናና ስጋዊ ክርስትና ዘመን በመግባቱ ዋዜማ ላይ ነበሩ።